ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ፣ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጠናስጥልን፣ የተወደዳችሁ አድማጮቻችን ይህ በየሳምንቱ የሚቀርብላችሁ ከእናንት የመጡትን ጥያቄዎች መልስ የምንሰጥበት የጥያቄዎችና መልስ ክፍለ ጊዜያችን ነው። አድማጮቻችን በዚህ ፕሮግራም ስለምትሳተፉና ጥያቄዎቻችሁን በየጊዜው ስለምትልኩልን ከዚህም ደግሞ ፕሮግራም ብዙ እንዳተረፋችሁ በቴክስት ስለምትጽፉልን እጅግ አድርገን እናመሰግናችኋለን። አሁንም ያለባችሁን መንፈሳዊ ጥያቄ በስልክ ቁጥራችን 0910 8182 ላይ በመልእክት ሳጥን ቁጥራችን 145 ላይ ብትልኩልን ብዙ ነገሮችን አገላብጠንና ከብዙ ደግሞ ስነ መለኮታዊ እውቀት ካላቸው ወገኖች ጋራ ተነጋግረን መልስ ይዘን እንቀርባለን። ስለዚህ ዛሬ ደግሞ የያዝነውን ጥያቄ መልስ ወደ እናንተ እናደርሳለን። በሚኖረን ጊዜ ሁሉ የእግዚአብሔር ጸጋ ከሁላችን ጋር እንዲሆን ምኞታችንና ጸሎታችን ነው። አሁን ወደ ፕሮግራሙ እናመራለን። ባለፈው ሳምንት ወንድም ብርሃን ዓለም ከደሴ የጠየቀን በርካታ ጥያቄዎችን ደርሶን መልስ ሰጠን ነበረ። እና ዛሬ ግን ሌላ አንድ ወንድም የጠየቀንን ጥያቄ ይዘን እንቀርባለን። ዛሬ በጣም አስቸኳይ እና እጅግ በጣም አስፈላጊ የሆነ ጥያቄ የጠየቀንን የወንድም ሐቁ ይታወቅ ጥያቄዎችን ይዘን ቀርበናል። እንግዲህ ወንድም ሐቁ ስሙና አድራሻው እንዲገለጽ ስላልፈለገ ወንድም ሐቁ በሚል ጥያቄዎቹን እናቀርባለን። ጥያቄው እንዲህ የሚል ነው። እኔ ያለኝ ጥያቄ የመንፈስ ቅዱስ ስጦታ ስለሆነው ስለ ልሳን ነው ይላል። አንደኛ ልሳን ምንድን ነው? ሁለተኛ የጥቅሙስ የሚሰጠው ጥቅም ምንድን ነው ለአማኙ እና ደግሞ ለሌሎች ሰዎች የሚሰጠው ጥቅም ምንድን ነው? ሶስተኛ እውነተኛ እውነተኛ እና ሐሰተኛ ልሳን አለ ወይ? አራተኛ እውነተኛ ልሳን እንዴት ማግኘት ይቻላል? አምስተኛ ይህ እውነተኛ ልሳን ካልሆነ እንዴት ከዚህ መላቀቅ ይቻላል? እውነተኛ ልሳን ካልተቀበልኩኝ ከዛ ደግሞ ለመውጣት እንዴት ይችላለሁ የሚል ነው የጠየቀው። እና ወንድማችን በጻፈልን ቴክስት ላይ ለብዙ ዘመናት በልሳን ሲናገር እየተናገረ እንደሆነ ገልጾልናል። ነገር ግን ምንም አይነት በዛ ልሳን በመናገሩ ምክንያት ምንም አይነት የመንፈሳዊ እድገት ወይም ደግሞ የመንፈሳዊ ለውጥ እንዳላመጣለት ገልጾልናል። እና ስለ ልሳን ትክክለኛውን ነገር እንድናውቅ ለአድማጮችም ለእኔም ይህንን ጥያቄ እንድትመልሱልኝ ይጠይቃለሁ ብለዋል። እንግዲህ ወደ ጥያቄው መልስ እናመራለን። እንግዲህ የወንድም ሐቁ ጥያቄ የመጀመሪያው ልሳን ምንድን ነው የሚል ነው። እንግዲህ ከትርጓሜው ስንመለከት እንደውም አሁን በሚወጡ አዳዲስ የመጽሐፍ ቅዱስ እትምቶች ላይ በቀጥታ ልሳን የሚለውን ሳይሆን ቋንቋ ተብሎ ተተርጉሟል። እና ቋንቋ ልሳን ማለት እንግዲህ ትርጓሜው ቋንቋ ማለት እንደሆነ መጽሐፍ ቅዱሳችን ራሱ ይነግረናል። ወይም በአንዳንድ ቦታዎች ላይ ቋንቋ እያለ ራሱ ሲተረጉመው እንመለከታለን። እንግዲህ ልሳን ከመንፈስ ቅዱስ ስጦታዎች አንዱ እንደሆነ በልዩ ልዩ ስፍራ ስለ መንፈስ ቅዱስ ስጦታዎች በሚዘረዘርበት ጊዜ ልሳን አንዱ ስጦታ እንደሆነ ተዘርዝሮ ከዛ ላይ እናነባለን። ለምሳሌ በአንዲያ ቆሮንቶስ ምዕራፍ 12 ላይ ሄደን ከቁጥር 28 ጀምሮ በምናነብበት ጊዜ እንደዚህ እናነባለን። እግዚአብሔር በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያት፣ ሁለተኛዎቹን ነቢያት፣ ሶስተኛዎችን አስተማሪዎች፣ ቀጥሎም ተአምራት ማድረግ፣ ቀጥሎም የመንፈስ ስጦታ እርዳታም አገዛዝም፣ የልዩ ልዩ አይነት ልሳኖችም አደረገ ይላል። የልዩ ልዩ አይነት ልሳኖችም አደረገ ይላል። እንደገና በማርቆስ ምዕራፍ 16 ላይ ደግሞ ሄደን ስንመለከት 16 16 ላይ ደግሞ ሄደን በምንመለከትበት ጊዜ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይልና ቁጥር 17 ላይ ያመኑት ያመኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብም ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውንም በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ እያለ ይናገራል ማለት ነው። ስለዚህ የልሳንስ ስጦታ ከመንፈስ ቅዱስ ስጦታዎች አንዱ እንደሆነና ያመኑ ሰዎች ይሄ ስጦታ እንደሚኖራቸው መጽሐፍ ቅዱሳችን ይናገራል። እንግዲህ ልሳን ወይም የልሳን ስጦታ ወይም የቋንቋ ስጦታ እንግዲህ በተግባር በመጽሐፍ ቅዱስ ውስጥ እንዴት እንደተገለጸ ሄደን እንመልከት። ለመጀመሪያ ጊዜ ልሳን ስለ ልሳን የምንሰማው በሐዋርያ ስራ ምዕራፍ ሁለት ከቁጥር አንድ እስከ አራት ነው። እንግዲህ በዓለ ሐምሳ በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ፣ ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይም ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደ ሰጣቸው በሌላ ልሳኖች ወይም በሌላ ቋንቋዎች በሌላ ልሳኖች ይናገሩ ጀመር ይለናል። ስለዚህ ለመጀመሪያ ጊዜ እነዚህ ደቀ መዛሙርቶች፣ የክርስቶስ ደቀ መዛሙርቶች መንፈስ ቅዱስ በሰጣቸው ተስፋ መሠረት እየጸለዩ በነበሩ ጊዜ መንፈስ ቅዱስ ወርዶ በሌላ ቋንቋዎች እንደተናገሩ እንመለከታለን። እንግዲህ በምን አይነት ቋንቋ ነው የተናገሩት የሚለውን ከዚሁ እናገኛለን ማለት ነው። በዚሁ በሐዋርያ ሥራ ምዕራፍ ሁለት ላይ ከተለያዩ አገር የመጡ ሰዎች እንደነበሩ ይናገራል እና ቁጥር አምስት ጀምሮ ከሰማይ በታች ካሉ ህዝቦች ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። በኢየሩሳሌም መጠው ይኖሩ ነበረ። ይህ ድምፅ በሆነ ጊዜ ህዝቡ ሁሉ ተሰብስቦ እያንዳንዳቸውም በገዛ ቋንቋችን ሲናገሩ ይሰሙ ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም? እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ብለው ተደነቁ። እንዴት መናገር ቻሉ? ይህንን የእኛን የተወለድንበትን ቋንቋ እንዴት መናገር ቻሉ? ብለው በጣም አድርገው ገረማቸው። ምክንያቱም እነዚህ አረሚክ የነበሩት አይሁዶች የሚናገሩት ወይ ህብራይስጥ ወይ አረሚክ ቋንቋ ነው የሚናገሩት፣ ከዚህ ውጭ አይናገሩም። አሁን ግን ወደ ታች ሄደን ስንመለከት አስራ አምስት ሀገሮች የሚደርሱ ሰዎች በገዛ ቋንቋቸው ሲሰሙ ሲናገሩ መስማታቸውን ይናገራልና፣ ከኢስያ ክፍለ ከተማ የመጡ ነበሩ። ከግብፅ የመጡ ነበሩ። ከሊባኖስ የመጡ ነበሩ። ከሮም የመጡ ነበሩ እና ይዘረዝራቸዋል መጽሐፍ ቅዱስ። እና እነዚህ ሰዎች ከአረብ ሀገር የመጡ ነበሩ እና እነዚህ ሰዎች በልሳኖቻቸው ሲናገሩ እንሰማቸዋለን፣ በልሳኖቻችን ሲናገሩ እንሰማቸዋለን ይላል ቁጥር 11 ላይ። እና ሁሉም ተገረሙ፣ አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን ተባባሉ ይላል። እንግዲህ ይሄ ታምራዊ ነው። በጣም የሚያስደንቅና ታምራዊ ነው። እነዚህ ሰዎች ያላወቁትን ቋንቋ ወይም ደግሞ ያልተማሩትን ቋንቋ በድንገት እንደተናገሩ እንመለከታለን እና ጴጥሮስ ተነስቶ ይሄ ነገር ልንገራቸው አላቸው። እንዳንዳንዶቹ የወይን ጠጅ ጉሽ የወይን ጠጅ ጠጥተው የሆነ እኔ ሰክረው እንደሆነ ብለው አመነቱ ይላል እና ጴጥሮስም ከአስራ አንዱ አንዱ ቆሞ ድምፁን ከፍ አድርጎ አይደለም አለ ይሄ ትንቢት በኢዮኤል መጽሐፍ የተገለጸው ነው። መንፈስ ቅዱስ ነው የወረደባቸው፣ ቋንቋ የሰጣቸው መንፈስ ቅዱስ ነው ለእነዚህ ሰዎች ብሎ ይህንን እንዳብራራ፣ በዚህ ምክንያት የሰሙ ሰዎች እነዚህ አይሁዶች የሰሙ ከተለያየ አገር የመጡት ሰዎች አመኑ ይላል መጽሐፍ ቅዱሳችን ሲናገር በዛን ቀን በሶስት ሺህ በላይ ነፍሳት ተጨመሩ ወይም ዳኑ ይላል እንግዲህ የተሰጠው ቋንቋ ምን አደረገ ውጤት አሳየ ወንጌል እንዲሰበክ ሆነ ለምንድን ነው ይሄ የቋንቋ ስጦታ ያስፈለገው የመንፈስ ቅዱስ ስጦታ ቋንቋ መስጠት ለምንድን ነው ያስፈለገው ብለን ስንመለከት በሐዋርያ ሥራ ምዕራፍ አንድ ላይ ክርስቶስ ለደቀ መዛሙርቶቹ ከባድ የሆነ ተልእኮ ሰጧቸው ነበረ ምን ብሏቸው ነበረ ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ ብሏቸው ነበር። እና እንግዲህ እነዚህ ሰዎች ቋንቋ የሌላ የሌላውን ዓለም ተናጋሪ ቋንቋ የማያውቁ ደቀ መዛሙርቶች በምን ቋንቋ በምን ንግግር ሄደው ሌሎችን ሊሰብኩ ይችላሉ? ስለዚህ የቋንቋ ስጦታ ያስፈልጋቸው ነበረ። ስለዚህ እግዚአብሔር ይህንን ታላቅ ስጦታ እንደሰጣቸው መጽሐፍ ቅዱሳችን ይናገራል። ስለዚህ የልሳን ስጦታ ፐርፐዝ ወይም አስፈላጊነቱ ለምን ያስፈልጋል? ልሳን ለምን መሰጠት አስፈለገው? ጥቅሙ ምንድን ነው የምንለው ጥቅሙ ለሌሎች ወንጌልን በቋንቋ ምክንያት ሳናዳርስ እንዳንቀር ነገር ግን ቋንቋ አስፈላጊ ስለሆነ ወንጌልን ለመስበክ ለዚህ ለደቀ መዛሙርቶች ለዚህ ፐርፐዝ፣ ለዚህ ጥቅም እንደተሰጣቸው እንመለከታለን። እንግዲህ በመጽሐፍ ቅዱሳችን በተለያየ ስፍራ መንፈስ ቅዱስ ሲወርድ እናያለን እና እንደውም በአዲስ ኪዳን ውስጥ መንፈስ ቅዱስ ወደ ሀምሳ ጊዜ እንደወረደ ተጽፏል። ሀምሳ ጊዜ በተለያየ ስፍራ ለተለያዩ ምዕመናን ሀምሳ ጊዜ መንፈስ ቅዱስ እንደወረደ ተጽፏል። ከዚህ ውስጥ ከሀምሳ ውስጥ ሶስት ጊዜ ብቻ ነው መንፈስ ቅዱስ ሲወርድ ልሳን አብሮ የተሰጠው ሀምሳ ጊዜ ሲወርድ መንፈስ ቅዱስ አምሳ ጊዜ ሲወርድ ልሳን አብሮ የተሰጠ ሶስት ቦታዎች ብቻ ነው። አንደኛው አሁን የጠቀስነው በሐዋርያ ሥራ ምዕራፍ ሁለት ከአንድ እስከ አራት ነው። ሁለተኛው በሐዋርያ ሥራ ምዕራፍ አስር ከአርባ አራት እስከ አርባ ስድስት ነው እና እዛ አንድ የሮም ወታደር ከቤተሰቦቹ ጋራ እግዚአብሔርን ያመነ የሮም ወታደር በዛ እንመለከታለን። ቤተሰቡ በሐዋርያ ሥራ ምዕራፍ 10 ላይ ቆርኔሌዎስ የተባለ የሮም ወታደር ከቤተሰቡ ጋር እግዚአብሔር ሲያከብር ከሰማይ መልእክት እንደመጣለት እናያለን። ብናነበው ጥሩ ነው። ከአንድ ጀምሮ በቄሳሪያም አሊቅ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ሰው እግዚአብሔርንም ሁል ጊዜ ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበረ ይላል። ከቀኑ ዘጠኝ ሰዓትም ያህል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለ። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። እንዲሁም ወደ ኢዮጴ ሰዎችን ልከ ጴጥሮስ የሚባለውን ስምዖንን አስመጣ ብሎ ትእዛዝ እንደሰጠው እንመለከታለንና። እርሱም እንግዲህ ጴጥሮስን ካመጣ በኋላ ጴጥሮስ በዛ በቆርኔሌዎስ ቤት ሆኖ ስለ ክርስቶስ በደንብ ሲያስተምረው ቆርኔሌዎስን ምንድን ነው የሆነው? ቁጥር 44 ላይ ጴጥሮስም ይህንን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋርም የመጡ ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖችም ሲናገሩ እግዚአብሔርንም ሲያከብሩ ሰሟቸውና ቤዚህን ሰሟቸውና በዚህን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ተናገረ ይላልና። እንግዲህ መንፈስ ቅዱስ ወረደባቸው ተመሳሳይ ነው። በሐዋርያ ሥራ ምዕራፍ ሁለት ላይ ሲወርድ ከተለያየ አገር የነበሩ ሰዎች መጠው ምን አሏቸው? ሰሙ በገዛ ቋንቋቸው ሲናገሩ አሁን ደግሞ በተገላቢጦች ነው የሆነው። ቆርኔሌዎስና ቤተሰቦቹ የሮማውያን ናቸው። የሚናገሩት በሮም ቋንቋ ነው እና በኢጣሊያንኛ ነው የሚናገሩት። ነገር ግን አሁን የማያውቁትን ቋንቋ አረሚክ ወይም ዕብራይስጥ ቋንቋ እንደተናገሩና ከጴጥሮስ ጋር የመጡት አይሁዶች በዛ ቋንቋ አቀላጥፈው ሲናገሩ ሲሰሟቸው እጅግ በጣም እንደተደነቁ እንመለከታለን ማለት ነው እና እግዚአብሔር ይህንን ያደረገበት ዋናው ምክንያት በመካከላቸው የነበረውን የቋንቋ ልዩነት በመፈወስ ወይም ደግሞ በማስቀረት በሰዎቹ መካከል መግባባት እንዲመጣ እግዚአብሔር ይህንን እንዳደረገ በዚህ በሁለተኛውም ተአምር እንመለከታለን። በሶስተኛ ጊዜ ይሄ የመንፈስ ቅዱስ ስጦታ ደግሞ የወረደው በሐዋርያ ሥራ ምዕራፍ 19 ላይ ነው። በሐዋርያ ሥራ ምዕራፍ 19 ላይ ጳውሎስ ወደ ኤፌሶን ሄዶ እዛ አንድ አስራ ሁለት የሚሆኑ ደቀ መዛሙርቶችን ያገኛል። ስለ መንፈስ ቅዱስ ሲነግራቸው ጨርሰው እንዳልሰሙ ነው የነገሩት። ስለዛ ስለ መንፈስ ቅዱስ አስተማራቸውና ጸለየላቸው። እጁን ጭኖ ጸለየላቸው። ቁጥር 6 ላይ ጳውሎስም እጁን በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ ዐሥራ ሁለት ያህሉ ነበር ይላል። ዐሥራ ሁለት ያህሉ ነበር። ስለዚህ እዚህም ጋር አሁን እንደምንመለከተው ከሆነ ጳውሎስ ስለ መንፈስ ቅዱስ አስተምሮ እጁን ጽኖ በሚጸልይበት ጊዜ መንፈስ ቅዱስ ወረደባቸው። ከዛ ትንቢት ተናገሩ። ትንቢት መሆኑን ራሱ እንዴት አወቁ? የሚሰማ ነዋ። የሚሰማ ስለነበረ ትንቢት መሆኑን ጳውሎስና ከጳውሎስ ጋር የመጡ ሰዎች ትንቢት እንደተናገሩ አወቁ ይላል። ስለዚህ ሶስቱም ቦታዎች ላይ ሄደን ስንመለከት የተሰማ ቃል ወይም ደግሞ የሚሰማ ንግግር እንጂ የማይሰማ ወይም ደግሞ ትርጉም የሌለው ንግግር እንዳልተናገሩ ይሄንን እንመለከታለን ማለት ነው። እንግዲህ እንግዲህ ልሳን ማለት ቋንቋ እንደሆነ ቋንቋው ትርጉም ያለው መሆኑን የሚሰጥበት ምክንያት በቋንቋ ምክንያት ሰዎች ወንጌልን ለማስተላለፍ እንዳይገደቡ ወይም እንዳይቸገሩ የቋንቋ ስጦታ እንደሆነ ያልተማሩበትን ወይም ማውቁትን ቋንቋ እንዲናገሩ የሚያደርግ እንደሆነ ምክንያቱም ምስክሮች ትሆናላችሁ፣ ወደ ዓለም ሁሉ ትሄዳላችሁ፣ ይህንን የመንግስት ወንጌል ለዓለም ሁሉ ትመሰክራላችሁ ስለተባለ ለዚህ ጥቅም እንደተሰጠ መጽሐፍ ቅዱሳችን ይነግረናል ማለት ነው። እንግዲህ ዛሬ ወንድማችን ሐቁ ያመጣውን ጥያቄ ምክንያት በማድረግ ስለ ስሳን እየተነጋገርን እንገኛለን። በመቀጠል የወንድማችንን ጥያቄ ስንመለከት ይሄ ቋንቋ ወይም ደግሞ ይሄ ልሳን እንዴት ነው መጠቀም የምንችለው? እውነተኛ የሆነ ልሳንና ሐሰተኛ የሆነ ልሳንስ አለ ወይ ብሎ ወደ ጠየቀን ሁለተኛ ክፍል እንሄዳለን። እንግዲህ ጳውሎስ በአንድያ ቆሮንቶስ ምዕራፍ 14 ላይ ስለ ልሳን ብዙ ነገሮችን እንደተናገረ መጽሐፍ ቅዱሳችን ላይ እንመለከታለን እና በዘመኑ ልሳን በወረደ ጊዜ ትክክለኛ የሆነው ልሳን ደቀ መዛሙርቶች የተሰጣቸው ለሌሎች ወንጌል እንዲሰብኩበት ያልተማሩበትና ያላደጉበት ቋንቋ እንደተሰጣቸው መጽሐፍ ቅዱሳችን ሲነግረን ሳለ፣ በቆሮንቶስ ቤተ ክርስቲያን ውስጥ ግን ሌላ አይነት ልምምድ እንደነበረ በአንደኛ ቆሮንቶስ 14 ላይ ሄደን ስንመለከት እናያለን እና በአንደኛ ቆሮንቶስ ምዕራፍ 14 ላይ ጳውሎስ ስለ ትንቢት ግልጽ የሆነ ነገር በዝርዝር ሲናገር እናያለን እና ቁጥር ሁለት ጀምሮ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን በምስጢር ይናገራል ይልና ትንቢት የሚናገር ግን በግልጽና ትንቢት የሚናገር ግን ለማጽናትና ለመምከር ለማነጽም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢት የሚናገር ግን ማኅበሩን ያንጻል። ሁላችሁ በልሳን ልትናገሩ እወድ ነበረ፣ ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ። ማኅበሩ ይታነስ ዘንድ ንግግሩ ባይተረጎም በልሳን የሚናገር ትንቢት በልሳን ከሚናገር ትንቢት የሚናገር ይበልጣል ብሎ ይናገራል እና ምዕራፍ አስራ ሁለትም ላይ ሄደን ስንመለከት የሚበልጠውን ነገር አሳያችኋለሁና በሁላችሁ በልሳን ብትናገሩ ደስ ይለኛል፣ ነገር ግን በትንቢት ብትናገሩ ደግሞ የበለጠ ደስ ይለኛል እያለ ይህንን ይናገራል። ስለዚህ በቆሮንቶስ ቤተ ክርስቲያን ውስጥ የተነገረው ወይም የተገለጸው ችግር ምን ነበረ? የማይሰማና ትርጉም የሌለው ማጉተምተም የመሰለ ነገር ይሆን ነበረ። ስለዚህ ትክክለኛው ግን ትርጉም ያለውና ለሌሎች የሚሰማ ቋንቋ እንደሆነ ጳውሎስ ለማስረዳት በረጅሙ ጽፏል። በረጅሙ ጽፏል፣ እና ራሱንም ምሳሌ እያደረገ ይናገራል። ቁጥር ስድስት ላይ አሁን ግን ይላል፣ ወንድሞቼ ሆይ ወደ እናንተ መጥቼ በልሳን ብናገር ከምናገር፣ በመገለጥ ወይም በእውቀት ወይም በትንቢት ብናገር በትምህርት ካልተናገርኳችሁ ምን እጠቅማቸዋለሁ ይላል። ምን ይጠቅማቸዋለሁ? እንግዲህ ጳውሎስ እንደሚባለው ከሆነ እና መጽሐፍ ቅዱስ ላይም እንደምናየው ፍንጭ ከሆነ ብዙ ቋንቋዎችን ይችላል። አንደኛ ህብራይስጥና አረሚክ በደንብ አድርጎ ይችላል፣ ያደገበት ስለሆነ። እንደገና ደግሞ ግሪክኛ በደንብ አድርጎ ይችላል፣ ምክንያቱም ግሪክ በግሪክ ሰዎች ወይም የግሪክ ፈላስፎች እግር ስር ቁጭ ብሎ የተማረ ስለሆነ በግሪክ ሀገር የተማረ ስለሆነ ግሪክኛ በደንብ ይችላል። ይሄ መጽሐፍ ቅዱስ የሚሰጠን ነው። እንደገና ወደ አረብ በረሃ ሄዶ ብዙ ጊዜ ተቀምጦ ስለነበር አረብኛም ይችላል። እንግዲህ ይሄ ከመጽሐፍ ቅዱስ የምናገኘው የጳውሎስ የቋንቋ ችሎታዎች ናቸው። ነገር ግን ጳውሎስ ከዚህም ሌላ ብዙ ቋንቋዎች እንደሚናገር ራሱ ይናገራል። ስለዚህ የሚላቸው ምንድን ነው? በማትሰሙት ቋንቋ መጥቼ ብዙ ቃላት ከምነግራችሁ በምትሰሙት ቋንቋ ለትምህርት የሚሆን ጥቂት ነገር ብነግራችሁ አይሻልም ወይ? እያለ በማይሰማ ቋንቋ ከመናገር ይልቅ በሚሰማ ቋንቋ መናገር ተገቢ እንደሆነ እየተናገረ እናያለን። እንደውም ምሳሌ አድርጎ ከቁጥር ሰባት ጀምሮ ነፍስ የሌለው ነገር እንኳን ዋሽንትም ክራርም ቢሆን ድምፅ ሲሰጥ፣ ድምፁንም ልዩነት ባይገለጥ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል? እኔ አሁን የሙዚቃ መሳሪያ መጫወት አልችልም፣ እና ክራር ብትሰጡኝ፣ ጊታር ብትሰጡኝ፣ ወይም ዋሽንት ብትሰጡኝ ዝም እየደበደበዋለው ትርጉም የለውም። ግን አንድ በጣም ጎበዝ የሆነ የሙዚቃ መጫወት የሚችል ማቃቸው ጓደኞች አሉኝ በነገራችን ላይ። ለነሱ ግን እነዚህ መሳሪያዎች ብትሰጧቸው ልዩ ጣመ ዜማ ያወጣሉ፣ ምክንያቱም መጫወት ስለቻሉ። እና ልዩነት ከሌለው ዋጋ የለውም። ዝም ብሎ መቀጥቀጥ ወይም ድምፁ ትርጉም የማይሰጥ ከሆነ ዋጋ የለውም እና ስለዚህ ድምፅ ትርጉም ወደሚሰጠው ተመለሱ፣ እያለ እየነገራቸውን እንደሆነ እናያለን። ደግሞም ይላል ቁጥር ስምንት ላይ መለከት የማይገለጥ ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንግዲህ የድሮ ጊዜ እስራኤላውያን በመለከት ነበረ እያንዳንዱን መልእክት የሚተላለፍላቸው እና መለከት ነፊው ይወጣና ጦርነት እንደመጣ በዛ ነፍቶ ያሳውቃቸዋል። አነፋፉ ያቁታል። ለጦርነት ውጡ የሚለው አነፋፍና ለጸሎት ውጡ የሚለው አነፋፍ የተለያየ ነው። ስለዚህ አሁን ለጦርነት ውጡ ብሎ ከነፋ መሳሪያቸውን፣ ጦራቸውን፣ ጋሻቸውን ይዘው ይወጣሉ። ለጸሎት ውጡ ብሎ ደግሞ በነፋ ጊዜ ብራናቸውንና ጽሑፋቸውን ይዘው እኛ መጽሐፍ ቅዱስ ይዘን እንደምንሄድ ወደዛ ሄዳሉ። ስለዚህ ትርጉሙ ካልተለየ ምን ዋጋ አለው? እንደኔ አይነቱ ወጥቶ ጵ ቢያደረግ ምንም ትርጉም የሌለው ነገር ማንም ሊወጣልኝ አይችልም ማለት ነው። ስለዚህ እንግዲህ እናንተ ደግሞ አላቸው። ቁጥር ዘ ላይ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁና ይላልና። ከዛ ቁጥር አስር ላይ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም። እንግዲህ የቋንቋዎችን ፍቺ ባላውቅ ለሚናገረው እንግዳ እሆናለው፣ የሚናገረውንም የሚናገረውም ለእኔ እንግዳ ይሆናል። ስለዚህ የማይሰማ ቋንቋ ወይም የማይነገር ነገር በጭራሽ መናገር እና ይህንን ፕራክቲስ ማድረግ ይህንን መለማመድ እንደሌለባቸው በደንብ አድርጎ አስረግጦ በደንብ አድርጎ ይናገራል ማለት ነው። ስለዚህ ይላል በልሳን የሚናገር እንዲተረጉም ይጸልይ። ከዛስ፣ ባይተረጎምስ? ባይተረጎም ለራሱ ይጸልይ ነው የሚለው። ለራሱ ይጸልይ ዝም ይበል ይላል፣ እንደውም ዝም ይበል ይላል እና ስለዚህ እንዲተረጉም ይጸልይ በልሳን ብልጸልይ እያለ ይቀጥላል እና ወደታች ወረድ ብለን በምንመለከትበት ቁጥር 16 ላይ የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል ይላል። እና ስለዚህ የማይሰማ ንግግር በጉባኤ ውስጥ መናገር ሌሎች ሰምተው አሜን ለማለት ስለማይችሉ ምንም ትርጉም እንደሌለው እየተናገረ ያሳስባል ማለት ነው። ቁጥር 18 ላይ ከሁላችሁ ይልቅ በልሳን እናገራለሁና እግዚአብሔርንም አመሰግናለሁ። ነገር ግን ሌሎች ደግሞ አስተምር ዘንድ በማኅበራችሁ ዕልፍ ቃላት በልሳን ከመናገር እወዳለሁ ወይም በምትሰሙት ቋንቋ አምስት ቃላት ብናገር እመርጣለሁ ብሎ ጳውሎስ ይህንን ነገር እያሳስባቸዋል። ስለዚህ የማይሰማና የማይነገር የማይተረጎም ቃል በጉባኤ መናገር እንደሌለብን በደንብ አድርጎ ይናገራል ይላል። ስለዚህ በማኅበር ውስጥ በምንም አይነት የማይተረጎም ነገር ዝም ይበል ብሎ ጳውሎስ ስለሚናገር ይሄንን ለአብያተ ክርስቲያናት መመሪያ እንደሚሰጥ እንመለከታለን ማለት ነው። አንዳንዶች ምን ብለው ይናገራሉ? እኔ እኮ ወድጃ አይደለም የምናገረው እና መንፈስ ቅዱስ በላይ ላይ በሆነ ጊዜ ነው። እንደዚህ ይላሉ። ነገር ግን ቁጥር 32 ላይ ሄደን ስናነብ የነቢያት መንፈስ ለነቢያት ይገዛሉ። አንድ ነብይ ነብይ ነኝ ካለ ያ የወረደበት መንፈስ ለሱ ይገዛል። ጳውሎስ ቅድም እንዳለው እኔ ብፈልግ በእናንተ መካከል ብዙ ቃላት መናገር ይችላለሁኝ፣ በማሰሙት ቋንቋ፣ ነገር ግን ያ አይጠቅማችሁምና በምትሰሙት ቋንቋ አምስት ቃላት ብናገር ይሻላችኋል። እንግዲህ ጳውሎስ የወረደበትን መንፈስ ቅዱስ ይገዛለታል ማለት ነው። መና እና የነቢያት መንፈስ ለነቢያት ይገዛሉ። መንፈሱን እንደፈለገ መጠቀም እንደሚችል እንጂ መንፈስ ዝም ብሎ እንደሚያሳብድ ወይም እንደሚያስጮህ በላይ ላይ በወረደ ጊዜ ያንን እንደማደርግ ይናገራል። ስለዚህ የለም። ስለዚህ ይህንን ልምምድ የእግዚአብሔር ልምምድ ካልሆነ ወደ ጌታ ጸልይበት። ጌታ ሆይ እስከ ዛሬ ድረስ ይህንን አይነት ለመምልስን ለማመድ ኖር ያለሁኝ፣ ነገር ግን ይህ ያንተ ፍቃድና የአንተ ትክክለኛ የመንፈስ አሰራር ካልሆነ ከእኔ ላይ አንሳው ብለ ጸልይ። ከዚህ በፊት እንደዚህ አይነት ችግር የነበረባቸው ሰዎች እግዚአብሔርን እንዲለምኑና እግዚአብሔር ፍቃዱን ብቻ በሕይወታቸው እንዲፈጽም የእግዚአብሔር ፍቃድ ያልሆነው ነገር ከነሱ እንዲነሳ እንዲጸልዩ ምክር ሰጠናቸው። ያንን በመጸለያቸው ምክንያት ሰላም አግኝተው ትክክለኛውን የመንፈስ ቅዱስ ኃይል ተቀብለው እግዚአብሔርን የሚያገለግሉ ብዙ ወንድሞችና እህቶች አሉን እና ወደዛ እንድትመለስ የእግዚአብሔርን እርዳታ አንተው ራስህ በጸሎትህ እንድትጸልይ እንመክራሃለን። እኛም ደግሞ በጸሎታችን እናስበሃለን።